ከትናንት በስቲያ ተዘግቶ የዋለው በኢትዮጵያ የዩናይትድ ስቴትስ ኤምባሲ ትናንት ወደ መደበኛ ስራው ተመልሷል። አዲስ አበባ ላይ ይካሄዳል ተብሎ የነበረ ሰልፍ ካለፈው ሳምንት ሐሙስ ጀምሮ የታዩ የሰው ሕይወት ጭምር የጠፋባቸው ክስተቶችና ሰልፎች ለኤምባሲው መዘጋት ምክንያት መሆናቸውን ቃል አቀባዩ ኒኮላስ ባርኔት ገልጸዋል። ቃል አቀባዩን ያነጋግራቸው እስክንድር ፍሬው ነው፣ ተከታዩን ዘግቧል። የመደበኛ ስራውን ቀጥሎ የዋለው በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ ለአንድ ቀን ተዘግቶ ነው የዋለው። ኤምባሲው ለአንድ ቀን ተዘግቶ እንዲውል ከውሳኔ ላይ የተደረሰው የከተማዋን ሰሞነኛ ክስተቶች መነሻ በማድረግ እንደሆነም ቃል አቀባዩ ኒኮላስ ባርኔት አብራርተዋል። ፈጣኑ መልስ ኤምባሲው የተዘጋው የበለጠ ጥንቃቄ ለማድረግ ነው። ለማብራራት ያህል እንደዚህ አይነት ውሳኔ ላይ ስንደርስ በሂደት ውስጥ አልፈን ነው። በቀላሉ የምንወስነው አይደለም። ኤምባሲውን የመዝጋት ውሳኔ እዚህ ብቻ ሳይሆን በየትኛውም የዓለም ክፍል ከባድ ውሳኔ ነው። ያንን አስቸጋሪ ውሳኔ ስናስተላልፍ የተመለከት ነው። ባለፈው ማክሰኞ ምሽት የነበረውን መረጃ ነው። እና ረቡዕ ዕለት ሰልፎች የመካሄድ እድል እንዳለ መረጃ ደረሰን። ያ አንድ ነጥብ ነው። ነገር ግን ከዚያ በላይ በቅርቡ በከተማዋ የነበሩ ክስተቶችን ተመለከትን። በይፋ ሳይካሄዱ የተካሄዱ ሰፊ የተቃውሞ ሰልፎችን አስተዋልን። ሰኞ ዕለትም በሳምንቱ መጨረሻ የተካሄዱና ሁከት ያዘሉ ክስተቶችን አንዳንዶቹም የሰው ሕይወት የጠፋባቸውንና ንብረት የወደመባቸውን ተመለከትን። እናም ቀጣይ ሊሆን ስለሚችል ነገር ምን ያህል እንደምናውቅና ሊኖር የሚችለውንም ስጋት ወይም አደጋ የመገመት አቅማችን ጥያቄ ውስጥ ገባ። እናም ውሳኔው የኤምባሲውን ሰራተኞችና የአሜሪካውያንን ደህንነት ከማስጠበቅ ጋር የተያያዘ መሆኑን ቃል አቀባዩ ገልጸዋል። to be sure that we could keep our people safe. የተደረሰበት ውሳኔ የኤምባሲ ሰራተኞች ወይም የአሜሪካውያንን ደህንነት በማስጠበቅ እርግጠኛ እንደሆን ነው። ለዚያ በቂ መረጃ አልነበረንም። ሁሉም ሰው ሊገነዘበው የሚገባው በመላው ዓለም ከእያንዳንዱ የዩናይትድ ስቴትስ ኤምባሲ ተግባራት አንዱ የሰራተኞችን የዜጎቻችን ደህንነት ማስጠበቅ ነው። እዚያ ውሳኔ ላይ ከደረስን በኋላ ደግሞ ውሳኔያችንን ይፋ እንድናደርግ ህጉ ይጠይቃል። ደህንነትን ወይም የጸጥታ ጉዳይ የተመለከቱ መረጃዎችን ከዜጎች ያለ መደበቅ ከዩናይትድ ስቴትስ መንግስት ኃላፊነቶች አንዱ ነው። ኤምባሲውን ለመዝጋት መወሰን ሰልፍ እንዳለ እንደማሳወቅ ወይም እንደመጥራት ይቆጠራል በሚል በማህበራዊ ሚዲያ ለተሰነዘሩ የአንዳንድ ሰዎች አስተያየቶችም ምላሽ ሰጥተዋል ቃል አቀባዩ። i understand that, you know, in light of recent events in addis, that people are already feeling tense. Uh, and so i understand that, you know, the decision to close the embassy. Uh, <laughs> የበለጠ ጥንቃቄ ማድረግ ስህተት የለውም። አንዳንድ ሰዎች ኤምባሲውን መዝጋት ሰልፍ እንደ መጥራት ይቆጠራል ያሉትን ግን እኛ አንቀበልም። በኢትዮጵያ እየተካሄደ ያለው አንድ አካል የግል ተጠያቂነትና ኃላፊነት መሆን አለበት። የተካሄደ ሰልፍ አለመኖሩም ውሳኔያችን የተሳሳተ መሆኑን አያሳይም ብለዋል። የአሜሪካ ኤምባሲ ቃል አቀባይ ኒኮላስ ባርኔት፣ ሰልፎች አልነበሩም ማለት አልታቀዱም ማለት አይደለም የመካሄድ እድል አልነበራቸውም ማለትም አይደለም። ትናንት ከተማዋ ሰላማዊ ሆና በመዋሏ ደስተኞች ነን። ይህ ማዕበል ወዳለህበት አቅጣጫ እየመጣ ነው በሚል የሜትሮሎጂ ባለሙያ ቤትህ ለቀህ መሄድ አለብህ ብሎ እንደሚነግርህ አይነት ማለት ነው። ቤትህ ለቀህ ትሄዳለህ፣ ምቾትም አልነበረህም። ማዕበሉ ግን በሌላ አቅጣጫ ይሄዳል እንበል። ያኔ ቤትህ ሰላም በመሆኑ ከፍተኛ ደስታ ይሰማሃል። ከዚህ የሚገኘው ትምህርት የሜትሮሎጂ ባለሙያውን አለማመን ሳይሆን ካለ መዘጋጀት መዘጋጀት ይሻላል የሚል ነው ነው ያሉት። በዚህች አገር የተጀመረው የለውጥ ሂደት እንዲሳካ ኢትዮጵያውያን በአንድነት መንቀሳቀስ እንዳለባቸውም የኤምባሲው ቃል አቀባይ ተናግረዋል። ዜጎችም የበኩላቸውን መወጣት እንዳለባቸውም ነው ያብራሩት። having been here for a couple of years and seen uh, the, the intense desire for, for human rights to be respected ባለፉት ሁለት ዓመታት እዚህ በመኖሬ የሰብአዊ መብት እንዲከበር የኢኮኖሚ እድል እንዲፈጠርና ዲሞክራሲ እንዲተገበር ሕዝብ ያለውን ከፍተኛ ፍላጎት ተመልክቻለሁ። አሁን ያ እድል ተፈጥሯል። ያ ግን የተለወጠ አመለካከት ይጠይቃል። ፍላጎቶቹ እውን እንዲሆኑ የሚያደርገውም መንግስት ብቻ አይደለም። ህዝቡም የሂደቱ አካል መሆንና ተሳትፎውን ገንቢ በሆነ ሁኔታ መጠቀም አለበት። ኤምባሲው በትናንትና ሁለት ተዘግቶ እንደሚውል ለኢትዮጵያ መንግስት ቀድመው ማሳወቃቸውንም ቃል አቀባዩ አመልክተዋል። ውሳኔው ለምን እንደተወሰነም አሳውቀናቸዋል ነው ያሉት። ሰሞኑን በቡራዩ ከተማ አሸዋ ሜዳና ሌሎች አካባቢዎች በተፈጸመው ጥቃት ሀያ ስድስት ሰዎች መሞታቸው በርካቶች መቁሰላቸውና ብዙ ሰዎች መሰደዳቸው ይታወሳል። ይህንን ተከትሎ በአዲስ አበባ በተካሄዱ ሰልፎችም አምስት ሰዎች መሞታቸውን ፖሊስ አስታውቋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ